The Voice of America ኢትዮጵያ ታላቁን ሕዳሴ ግድብ መሙላት ጀምራለች ስትል ያስታወቀችው ግብፅ፣ ይሄ የአንድ ወገን እርምጃ የቀጠናውን ደህንነትና ሰላም አደጋ ላይ ይጥላል ስትል ተቃውሞ አሰማች። አሶሺየትድ ፕሬስ ያጠናቀረውን ዘገባ ሀብታሙ ስዩም እንደሚከተለው ያቀርበዋል። በትናንት ናው ዕለት ግብፅ ኢትዮጵያ ለናይል ወንዝ ዋነኛ ገባር በሆነው አባይ ወንዝ ላይ የገነባችውን ግድብ በውሃ መሙላት መጀመሯን አስታውቃለች። የጸጥታው ምክር ቤት አለመግባባቱን በሚመለከት ስብሰባ ለማድረግ ቀን በቆረጠበት ሰሞን የተሰማው ኢትዮጵያ እርምጃ ውጥረቱን እንዳያባብሰው ተሰግቷል። በግብፅ የመስኖ ሚኒስቴር በኩል የወጣው መግለጫ ሚኒስቴር መሐመድ አብድል አቲ ከኢትዮጵያ አቻቸው ኢትዮጵያ የሁለተኛውን ዓመት የውሃ ሙሌት መጀመሯን የሚያስታውቅ ኦፊሳላዊ ደብዳቤ እንደደረሳቸው አስታውቋል። መግለጫው ይህንን የአንድ ወገን እርምጃ በ2015 የጎርጎሳውያኑ ዘመን የተገባውን ስምምነት በግልጽና በከፋ መልኩ የጣሰ ነው በሚል አሻሚነት በሌለው ሁኔታ ግብፅ ውድቅ እንዳደረገችውም አስታውቀዋል። ይህ እርምጃ ለቀጠናው ደህንነትና ሰላም ስጋትም ነው ብሏል መግለጫው። የተባበሩት መንግስታት ድርጅት አስር ዓመት ያስቆጠረውን ውዝግብ በተመለከተ ውይይት ለማድረግ ለሐሙስ ወይንም ከነገ በስቲያ ስብሰባ ጠርቷል። በሚያዝያ ወር የአፍሪካ ህብረት በአደራዳሪነት የተሳተፈበት ንግግር ሳይሰምር መቅረቱን ተከትሎ ባለፉት ወራት ውስጥ ውጥረቱ እያየለ መጥቷል። የግብፅና ሱዳን የውጭ ጉዳይ ሚኒስትሮች የጸጥታው ምክር ቤትን ስብሰባ ለመታደም በኒውዮርክ ከተማ ይገኛሉ። የግብፅ ፕሬዚደንት አብዱል ፈታህ አልሲሲ የግብፅን የውሃ ድርሻ የሚቀንስ ማንኛውም የኢትዮጵያን እርምጃ መንግስታቸው እንደማይታገስ ቀደም ብለው አስጠንቅቀዋል። የግብፅ የውሃ ድርሻ ከተነካ ሀገራቸው ማንኛውንም አይነት እርምጃ ልትወስድ እንደምትችል ያስጠነቅቁት ሲሲ አዲስ አበባ ከካይሮና ካርቱም ጋር በመተባበር ማንኛውንም ግጭት እንድታስቀር ቀደም ባለው ጊዜ አሳስበዋል። የኢትዮጵያ መንግስት ዜና አውታሮች ይፋ እንዳደረጉት የግድቡ ሰማንያ በመቶ ግንባታ የተጠናቀቀ ሲሆን በጎርጎሳውያኑ 2023 ዓ ም ኃይል የማመንጨት ሙሉ አቅሙ ላይ ይደርሳል ተብሎም ይጠበቃል። ግድቡ ሲጠናቀቅ ከአፍሪካ ቁጥር አንድ ከዓለም ደግሞ ሰባተኛው ግዙፍ የውሃ ኃይል ማመንጫ ጣቢያ እንደሚሆንም ተነግሯል። የአሁኑ አለመግባባት ያነጣጠረው ኢትዮጵያ ግድቡን በምን ያክል ፍጥነት መሙላትና ዳግም ሙሌት ማከናውን እንዳለባት፣ አመት ተሻጋሪ ድርቅ በሚኖርበት ጊዜ ለታችኛው ተፋሰስ ሀገራት ምን ያክል መጠን ያለው ውሃ መልቀቅ እንዳለባት በሚመለከቱ ጉዳዮች ላይ ነው። ግብፅና ሱዳን፣ ዩናይትድ ስቴትስ፣ የተባበሩት መንግስታት ድርጅትና የአውሮፓ ሕብረት ግድቡ ተግባሩን የሚያከናውንበት ሂደትና አሞላሉን በተመለከተ በሕግ ገዥነት ያለው ስምምነት ላይ እንዲደረስ እገዛ እንዲያደርጉ በተደጋጋሚ ጥሪ አቅርበዋል። ከዘጠና በመቶ በላይ ለሆነው የውሃ ፍጆቷ የአባይን ወንዝ የምትጠቀመው ግብፅ ሁኔታዎችን ሳያገናዝቡ ግድቡ ስራ ቢጀምር የሚያስከትለው አደገኛ ውጤት ያሰጋታል። አብዛኛው ህዝቧ የኤሌክትሪክ ኃይል አገልግሎት ተጠቃሚ ያለመሆኑን የምታነሳው ኢትዮጵያ በበኩሏ በአምስት ቢሊዮን ዶላር ወጪ በመገንባት ላይ ያለችው ግድብ በእጅጉ አስፈላጊ መሆኑን አስታውቃለች። ሱዳን ኢትዮጵያ የግድቡን ተግባራት በተመለከተ መረጃ እንድታስተባብርና እንድታጋራ ትፈልጋለች። ይሄ እንዲሆን የምትሻው ደግሞ በጎርፍ መጥለቅለቅን ለመከላከል በናይል ወንዝ አውራ ገባር ጥቁር አባይ ወንዝ ላይ የሰራቻቸው የራሷ ኃይል ምንጭ ግድቦችን ከጥፋት ለማዳን ነው። ነጭ አባይና ጥቁር አባይ ካርቱም ላይ ይገናኛሉ፤ አንድ ወንዝ ሆነው ወደ ሰሜኑ አቅጣጫ ወደ ግብፅ፣ ወደ ሜዲትራኒያን ባህርም ያቀናሉ።